በትግራይ ክልል የተካሄደውን ምርጫ ሙሉ በሙሉ እንደማይቀበሉትና ሰላማዊ ትግላቸውን አጠናክረው እንደሚቀጥሉ የራያ ራዩማ ዴሞክራሲያዊ ፓርቲና የወልቃይ ጠገዴ አማራ ማንነት አስመላሽ ኮሚቴ አስታወቁ። መስፍን አራጌ ከወሎ ዘገባ አለው። የወልቃይ ጠገዴ የአማራ ማንነት አስመላሽ ኮሚቴ ና የራያ ራዩማ ዲሞክራሲያዊ ፓርቲ አመራሮች የፌዴራል መንግስቱ በምርጫ ሰበብ የሚደርሰውን የሰብአዊ መብት ጥሰት ማስቆም ና የማንነት ጥያቄ ባልተመለሰባቸው አካባቢዎች ምርጫው እንዳይካሄድ ያደርጋል የሚል ተስፋ እንደነበራቸው ለአሜሪካ ድምጽ አስታውቀዋል። ህገ መንግስታዊ ጥሰት ተደርጎበታል ያሉትን ምርጫ ድርጅታቸውንና ህዝባቸውን በመወከል እንደማይቀበሉት አስተያየት ሰጪዎቹ ጠቅሰዋል። የራያ ራዩማ ዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ ካሳ ካራቤ ና የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ ክብረ ስማቸው የሚሉት አላቸው። የክልሉ መንግስት ያወጣው የምርጫ አዋጅ ጥር ሦስት አምሳ አንድ ህገ መንግስቱን አምሳ አምስት አስራ አንድ እና አምሳ አምስት ሁለት ላይ የሚቃረን በመሆኑ በህገ መንግስቱ አንቀጽ መቶ ሁለት በብሔራዊ ምርጫ ቦርድ የተሰጠውን ስልጣን ይጥፋል። አሁን በህገ መንግስቱ አንቀጽ ዘጠኝ አንድ ላይ ምርጫው እንዳልተደረገ የሚቆጠር ነገር ነው ሚጸና ነገር አለ ተፈጻሚነት የለውም። በቃ ህገ መንግስታዊ ጥሰትም ችግር ነው። አሁን እንደ ፓርቲ እንደ ፌዴራል መንግስትም ተቀባይነት የለውም። ፍታዊነት ያስፈልገዋል። አሳታት መሆን አለበት። ነጻ መልጫ መሆን አለበት። እነዚህ ኤሌመንቶችን ያካ ተመለከተ አይደለም ራሱ የነበሩ ኮሚሽን ለተለያዩ የሀገሪቱን ሁኔታዎች ይመለከታሉ የሚሉ አካላቶችን ስናሳውቅ ያሉ ግፍ ያሉ በደል እናሳውቅ ቆይተናል። በተለይ በምርጫ ሰበብ ህዝባችን እየሰቃየ ነው ህዝባችን ስንልቦ ነው እየተጎዳ ነው። ከዛም ባለፈ እየታሰረ እየተገደለ ብዙ መስዋዕትን እየከፈለ ነው። መንግስት ያቁምን እንደሚል ብዙ ምኮራዎች አድርገናል። አልተሳካም። መንግስት ያቆመዋል የሚል ግምት ነበረን። የሚያሳፍሩ ውሳኔ ነው የተወሰነው መንግስት ያደረገው ነገሮች፣ ያልጠበቅናቸው እነሱ ምርጫ እንዲያደርጉ ተደርጓል። ዛሬም በአካባቢዎቹ የተደረገው ምርጫ ውጥረት የሞላበት እንደነበር ጠቁመዋል። ዛሬ ምርጫ በከፊል ተደርጓል። በኛ አካባቢ እኛ ከትናንት ሌሊት ጀምሮ ስድስት ተኩል ጠገዴ ላይ ተኩስ ከፍተው አርሶ አደሮች ጡ በዚህ ጠብቁ፣ በዚህ እያሉ ሲያንገላቱታቸው ገጥመው ወደ ገበሬዎች ውስጥ ተኩስ ከፍተው ነበር። ትናንት ጠገዴ ጨቋርክዶ በሚባል ቦታ ላይ ህዝቡን በማሸበር ነው ምርጫው እንዲደረግ ያደረጉት። ብዙ ወከባዎች ነበሩ። በሁሉም ወልቃይት ጠገዴ አካባቢ ከሶስት ቀን በፊት በተለያዩ አካባቢ የነበሩ ሀይል በሙሉ ለሙሉ ውልቃይ ተገደዳይ ከዚህ በፊት ነው የነበረ ኃይል አለ። ግን አሁን በቃ ለአንድ ሰው ሁለት እስከሚባል ድረስ ውልቃይ ተገደ ወረውታል። እንደወረሩት ደግሞ ህዝቡን እያስገደዱ ቤት ለቤት በሌሊቱ እያወጡ እንዲመርጡ እያስገደዱ ነበር። አብዛኛው ወጣት ያልመረጠ ወጣት አለ። ከፈለጉ አምስት ሺ ብርና ስድስት ወር እስራት ከዛ ይወጣል ብሏል። እስካሁን ያልመረጡ ምን እንደሚሏቸው ከነገ የምናየው። ያልመረጠ ብዙ ወጣት አለ። የአብዛኞቹ ተገዶ ደግሞ እንዲሄዱ የተደረጉ እየተጎተቱ ሄዱ። ደግሞ የካርዱ ኤክስ እና አማራ ነን በሚል አስገብተውታል። ኢትዮጵያዊ አማራ ነን በሚል እዛ እንዲሆን አድርጓል። አብዛኛው ተገዶ የገባ ምንም የምርጫ

መንገዶች ራሱ ተዘግቷል። በወልቃ የተገደ ሙሉ ለሙሉ ከጳጉሜን ሁለት ጀምሮ ሞተርም፣ ባጃጅም ምንም አይነት ተሽከርካሪ መንቀሳቀስ አይችልም። ከተማ ላይ ቢሆን ሰውም ከገጠር ወደ ከተማ መንቀሳቀስ አይችልም። አሁን የእርሻ ወቅት ነው። ሰው ሂዶ ሰሊጡን አይቶ አርሞ መምጣት የሚችልበት ጊዜ ነበር። ከጳጉሜን አበባ ስለሚጀምር ሰሊጥ አሁን ሂዶ አይቶ ምናምን አንዳንድ አረጎች የሚመስሉ ሳሮች አሉ። እነሱን አልግቆ ሰሊጡን ሁኔታ የሚያይበት የነበረ ነው። ግን ሆን ተብሎ እንዳይሄድ ካሁን በኋላ ከጳጉሜን በኋላ ከነገ በኋላ ሰሊጥ አይነካም። ምክንያቱ ንፋት ስለሚያስገ በጣም መጥፎ ነው። የሚሄ ነው እና ይሄ ዋቅሜ ሚካላዊ ሳምንት ግን ይሄ መስራት ሲገባው ገበሬው ተገዱ፣ አንድ አካባቢ እንዲቀመጥ ተደርጎ ብዙ ከፊት ማለት አይነት ከሰላሳ በላይ ገበሬዎች ከሶስት መቶ ሄክታር በላይ የሰሊጥ ማሳቸው አውዱ መውታል ካርድ ያለው ወሰዳችሁ ተብሎ ነው ካርድ ያለው ወሰዳችሁ ተብሎ የታሰሩ ሰዎች አሉ። እና በዚህ በጣም ከፍተኛ ጫና እየተፈጠረ ነው። ማንኛውም ኢትዮጵያ ከጎናችን መሆን ይገባዋል። አስተያየት ሰጪዎቹ የጀመሩትን ትግል አጠናክረው እንደሚቀጥሉ አረጋግጠዋል። እነሱና እኛ ዘይትና ውሃን ነው የምንኖረው ባይት ነዋል። የሀያ ምናምን አመት ታች ድረስ የወረደ አደረጃጀት አለን። አሁን እሱ ህጋዊ ለማደግ ነው። አሁን ጠራን ያለን ከሁለት አመት ፊት ወደ ሀያ ስምንት ሺህ ህዝብ ጥሽን አስተባስበን አስገብተናል። እና እሱን ውሳኔ እንጠብቃለን። ይህ ህዝቡ አምስት ፐርሰንት ማለት ያስገባ ነው። ፒቲሽን ወይም ደግሞ ድምጽ ማሰባሰቡ ምን ለምንድን ነው? ይህ ማንነት ጥያቄ ተከብሮለት ራስን በራ ያስተዳደር አሁን ነሱ በግድ የትግራናይዜሽን ፖሊሲያቸው ያንፈራፋ በኛ አካባቢ መጣ መከነ አልተቻለ እዚህ አሁን ይህ ባስተብለ አሁን ፍጥጥ ብሎ ወጣ። በዚህ ሁለት ዓመት ላይ ህዝቡ አምስት ፐርሰንት ሀያ ስምንት ሺህ አካባቢ አስፈርመን ፌዴሬሽን ምክር ቤት አስገብተናል። እሱ ህጋዊነቱ እየተጠባበጥም ነው ያለ ነው ያ ቤትነት ትግላችን ወደኋላ ኋላ የሚቆምበት የለም። እኛ የማነት ጥያቄ ትግል መችም የውልቃ የተግድ ህዝብ ነጻ ሳይወጣ ወደ ኋላ የምንለው ትግል የለም። የትግራይ ክልል ምርጫ የምርጫ ኮሚሽን ከፍተኛ አመራር በቅርቡ ለአሜሪካ ድምጽ ራዲዮ እንዳብራሩት ተገዶ የምርጫ ካርድ የወሰደ የለም። በአንጻሩ ህዝቡ ምርጫው ላይ ለመሳተፍ ባለው ቁርጠኝነት ካሳተምነው ካርድ በላይ ጥያቄ አቅርበዋል ብለው ነበር። ዛላ ምርጫ ሲያል ከመቶ ፐርሰንት በላይ ነው ምዝገባ የተካሄደው እንዲያውም ካርድ እያነሰን እየተጋገ የሚበላትን ያለውን ወሰኛ ዘር የሚደር በዛ አይነት ቅሬታዎች ካሉበት ኮሚሽኑ ትልቁ ኃላፊነት ወስዶ የፈለገ ይመዘገባል፣ ያልፈለገ ደግሞ አይመዘገብም። ተገዶ የሚመዘገብና ተገዶ የሚመረጥ በትግራይ ውስጥ መኖርም የለበትም። በዚህ ላይ ግ ቅሬታ አቅራቢዎቹ ሌላ ቅሬታ ይሰናዝራሉ። ወይል አሁን ሁለት ሺህ ሰባት ምርጫ ሲካሄድ መቶ በመቶ አስሸንፈናል ብለው አሁን የሄዱት አንድ አመት ሳይሞላ ሁለት ሺህ ስንት አመት ወደ አመጥ ነው የተነሳው። አሁን መቶ በመቶ አሸንፈናል ተብሎ ከበሮ በደለቁበት ማግስት አመጥ ሲነሳ ምን ማለት ነው? ከጠበቅነው በላይ ነው መቶ የመረጠው ከጠበቅነው በላይ ነው መቶ የተመዘገበው የሚባለው ነገር ይህ የተለመደው ውሸት እያልን ያለ ነው። ገለልተኛ አካል ወልቃይት እንግዲህ ህዝብ ምንድን ነው የሚፈልገው የሚል ለምን ክፍት አይደረግም ነው እያልን ያለ ነው። አሁን እነሱ አላስገደድንም እያሉ ነው። ትግራይ ውስጥ ያሉ መብት ኮሚሽን ቅርንጫፍ እንኳን እዛ መሄድ እንደማይችል ነው የተነገረን። ለእኛ ወልቃይት እንግዲህ ታች ወርዶ ለመስራት አዳጋች እንደሆነ ነው የነገሩን። ሰላምሰጥ ኮሚሽን በቀደም ሄደን ነበር። ሰሞኑን ማንኛውም ገለልተኛው በወልቃይ የተገደ ሄዶ መንቀሳቀስ አይችልም። አቶ ካሳይ ትግል ሀሳባችንን የተዛባ መልክ በመስጠት ከህዝብ ጋር ጥላቻ እንዳለን የሚያስመስሉ ላሏቸው አካላት ባስተላለፉት መልእክት ጥያቄያቸው የራያ ህዝብ ማንነት እውን እንዲሆነና ራሱን በራሱ የማስተዳደር መብቱ እንዲረጋገጥ ነው ብለዋል። የትግራይ ህዝብ የራሱን የቻለ ማንነት ያለው ነው። የራያ ህዝብ የቻለ ማንነት ያለው ነው። ኢትዮጵያ በምትባለው ዋርካ ጥላ ስር እንገናኛለን። ኢትዮጵያዊነት የሚባል ድል ያገናኘናል። ከዚህ ውጭ ይህን ምን የተለየ ጥላቻ የለን። እነሱ ጋር ሲስተሙ ነው ህዝብና ህዝብ ከአሁን በፊት ምቆጠብ አልነበርም የትኛው ማለም ፖለቲከኞች ናቸው የሚያጣሉ። በአሜሪካ ድምጽ ሬዲዮ የትግራዩ ባልደረባችን ሙልጌታ አጽበሀ የክልሉን መንግስት ኮሚኒኬሽን ቢሮ ኃላፊ ሊያካሳን ጠቅሶ በጽሁፍ ባደረሰን መልእክት እንደ ሌሎቹ የትግራይ ዞኖች በምዕራብና ደቡባዊ አካባቢዎች ምርጫው በህዝብ ፍላጎትና ተሳትፎ መካሄዱን አመልክቷል። በአካባቢዎቹ የጸጥታ ችግር እንዳለና በግዴታ ምርጫ እየተካሄደ ነው በሚል የሚነዛው ወሬ የትግራይ ህዝብ ጠላቶች ክፉ ምኞት እንጂ በመሬት ላይ ያለ አለመሆኑን ቢሮ ኃላፊዋን ጠቅሶ ሙልጌታ አድርሷል የትግራይ ክልላዊ መንግስት ቀደም ሲል በወጣው መርሃ ግብር መሰረት ምርጫውን ዛሬ አካሂደዋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ